ሳይንስና ሕብረተሰብ በኢንፎርሜሽንና ቴክኖሎጂ ዘርፍ የዓለማችን ግዙፍ ኩባንያ የሆነው ማይክሮሶፍት በኢትዮጵያ ለሚገኙ የትምህርት ተቋማት የመማርና ማስተማር ሂደት እንዲያግዝ በሚል ከትምህርት ሚኒስቴር ጋር ስምምነት ማድረጉን ገልጧል። እንደ ማይክሮሶፍት ማብራሪያ ከሆነ ስምምነቱ ተማሪዎችና አስተማሪዎች በዲጂታሉ ዓለም ሁሉን አቀፍ ተጠቃሚ እንዲሆኑ ያስችላል። ከዚያም ባሻገር ስምምነቱ ባለንበት 21ኛው ክፍለ ዘመን ክህሎት እንዲዳብር የፈጠራ አስተሳሰብ እንዲጎለበት ብሎም በአገር ውስጥ ያሉ አስተማሪዎች አቅም እንዲገነባ መንገድ ይከፍታል ተብሏል በእርግጥ ማይክሮሶፍት ኢትዮጵያ ውስጥ ወደ ገበያው ለመግባት ከመፈለጉ ባሻገር የፈጠራ ሰዎችና ተመራማሪዎች በራሳቸው እንዲቆሙ ለማስቻል ምን ያህል ጥረት ያደርጋል ባለሙያዎችን አነጋግረናል አብራችሁን ቆዩ ማይክሮሶፍት ከትምህርት ሚኒስቴር ጋር ባደረገው ስምምነት መሰረት በዩኒቨርሲቲዎች ውስጥ የሶፍትዌር አበልጻጊ ተማሪዎች የሚለማመዱባቸው የማይክሮሶፍት ምርቶችን እንዲሁም የኦፊስ 365 የትምህርት ማገዣ መሳሪያዎችን ያበረክታል። አቶ ዘላለም አሰፋ የኢትዮጵያ የምርምርና የትምህርት መረብ ዳይሬክተር ናቸው። ከማይክሮሶፍት ጋር ይሄን ብቻ አይደለም የተስማማ ነው። ኤዱኬሽን ትራንስፎርሜሽን የሚል ነገር አግሪመንት ነው እና አንድኛው ምንድን ነው? በሁሉም የሰላሳ ስድስት የመንግስት ከፍተኛ ትምህርት ተቋማት የማይክሮሶፍት አካዳሚ መክፈት። ስለዚህ አንድ ጽ አሁን ኢትዮጵያ ውስጥ የሚገርም ነገር አንድ ጸሐፊ ወይም ሌላ ሰው ከማይክሮሶፍት ወርድ፣ ኤክስኤል ትጠቀማለች ግን በኤክስኤል እና በወርድ በፕሮፌሽናሌ ከማይክሮሶፍት በተዘጋጀ ማሰልጠኛ ማኑዋል መሰረት ሰልጥኖ የተመረቀ ሰው የለም ወይም ሰርቲፊኬሽን ያገኘ ሰው የለም። ስለዚህ የእኛ ዓላማ ምንድን ነው? ማይክሮሶፍትን የምንጠቀም ከሆነ ጸሐፊዎች፣ ሌላውም ይሄ መምህሮችም፣ አስተማሪዎችም ፓወርፖይንት ኤክስኤል የሚጠቀሙ ከሆነ ኤክስኤል እና ፓወርፖይንትን ዝም ብለው በተለምዶ እንትን ከሚያደርጉት ከማይክሮሶፍት ጋር ብንፈራረም፣ በትምህርት ሴክተሩ ኦልሞስት በነፃ ነው ከማይክሮሶፍት ጋር ብንፈራረም፣ የወርድ ሰርቲፋይድ ኤክስኤል ሰርቲፋይድ እየተባለ ከእውቀት ጋር ሰርቲፊኬሽንም አግኝተው ይሄ ዲጂታል በሰስተነብል ዲቨሎፕመንት ጎል አንዱ እንትኑ ዲጂታል ሊትሬሲ ነው። የመጠቀም አቅማቸውን ይጨምራሉ። አሁን ለምሳሌ አንድ ዩኒቨርሲቲ፣ ሰመራ ዩኒቨርሲቲ ብንወስድ ሰመራ ዩኒቨርሲቲ ይሄ ነገር ተከፍቶ ለሰመራ ዩኒቨርሲቲ ከሰጠ በኋላ በሰመራ ዩኒቨርሲቲ ስር ያሉትንም ኮሚኒቲዎች በቀላሉ ለኮምፒውተር አጠቃቀም ስለ ዊንዶውስ አይቲ ሰዎች ላልሆኑ ራሱ ስለ ወርድ ኤክሴል ማስተማር እንዲችል ነው አንዱ ስምምነታችን፣ ማይክሮሶፍት ዲጂታል ቨርቹዋል አካዳሚን በየዩኒቨርሲቲዎቹ መክሰት ነው። ማይክሮሶፍት ዋነኛ ግቡ የህይወት ዘመን ሙሉ የትምህርት የትምህርት ፍላጎትን የሚያጭር በጥልቀት አሳታፊ ልምድን መፍጠር እንደሆነ ይገልጣል። ማይክሮሶፍት ከትምህርት ሚኒስቴር ጋር ያደረገው ስምምነት ለተማሪዎች ምን የሚያግዘው ነገር አለ? ኢትዮጵያ ውስጥ ጀማሪ የንግድ ሰዎችን የሚረዳው አይሳ አዲስ የተሰኘው የአዲስ ግኝት ማዕከል መስራች ና ስራ አስኪያጅ አቶ ማርቆስ ለማ፣ አሁን ዋናው የማይክሮሶፍት ከትምህርት ሚኒስቴር ጋር ያገው ትብብር ምንድን ነው? ላይክ ለዩኒቨርሲቲ ተማሪዎች የተለያዩ ሶፍትዌሮችን በመስጠት ያንን ሶፍትዌር በነጻ ፕሮቫይድ ማድረግ ተማሪዎች ኦልሬዲ ዩኒቨርሲቲ ውስጥ እያሉ ከእንደዚህ አይነት ፕሮዳክቶች ጋር ራሳቸውን ማስተማር እንዲችሉ ና ወጥተው ደግሞ ስራ ላይ በሚያጋጥማቸው ጊዜ ላይክ የተሻለ ስራ መስራት እንዲችሉ ነው። አሁን ማይክሮሶፍት ድሮ የሚያስከፉ የነበሩት የክላውድ ሰርቪሶች አሁን በነጻ ይገኛሉ። እነዚህን ፕሮዳክቶችን ተጠቅመው ለመስራት ላይክ ተማሪዎች ጥሩ ኦፕሬሽን ይፈጥርላቸዋል። ሶፍትዌር ማለት ላይክ እንደ መነሻ ሀሳቡ ነው። ሌሎች ሊሰሯቸው የፈልጉትን ነገሮች በዛ ላይ ተሞርጉዘው ለመስራት ያስችላቸዋል ብዬ አስባለሁ። ለህይወት አስፈላጊ ክህሎቶች ብልጻጌን ማነቃቃት ብሎም አስተማሪዎች የተማሪዎችን የመማር ፍላጎት መኮትኮትና መስመር ማስያዛቸው ላይ ማገዝም የማይክሮሶፍት ተጨማሪ ግብ እንደሆነ በድረገጹ ሰፍሮ ይገኛል። ያም በመሆኑ ማይክሮሶፍት በስምምነቱ መሰረት ለኢትዮጵያ ከፍተኛ የትምህርት ተቋማት የትምህርት አጋዥ ምርቶችን የለገሰው ሙሉ ለሙሉ በነፃ ነው። አሁን ምን አለ መሰለ ያው ማይክሮሶፍት አብዛኛውን ጊዜ እኛ የተፈራረም ነው ብዙ ነገር የሚሰጠን ከክፍያ ነጻ ነው። ምክንያቱም ለኮመርሻል ለሽያጭ አደለም የሚጠቀመው፣ እውቀት ለማስፋት ነው። እውቀት ለማስፋት ስለሆነ ሁሉንም ነገር ከክፍያ ነጻ ነው የሰጠን። ለከፍተኛ ትምህርት ተቋማት ብቻ ነው የምንጠቀምበት። በእርግጥ ማይክሮሶፍት ለኢትዮጵያ ከፍተኛ የትምህርት ተቋማት የተወሰኑ አገልግሎቶችን በነጻ ሲያቀርብ ራሱም ወደፊት በስፋት ተጠቃሚ የሚሆንበትን መንገድ አርቆ በመተለም ነው። ላይክ ማይክሮሶፍት፣ ጉግል እንደዚህ አይነት ትላልቅ ኮርፖሬቶች ኦፍኮርስ የኢትዮጵያ ማርኬት ውስጥ መግባት ይፈልጋሉ ብዙም ሰው ስላለ ብዙም ኢኮኖሚም እያደገ ስለሆነ። ያን ግን ለማድረግ የእነሱን ፕሮዳክት ተጠቅመው የሚሰሩ ዴቨሎፐሮች ልክ ሌላው ሀገር ላይ ሌላው አለም ላይ እንዳሉ ተጠቃሚ የሚሆኑበትንም መንገድ ለማመቻቸትም ይፈልጋሉ። ከዚ አንጻር እኛ አይስ አዲስ እንደ ቴክኖሎጂ ሀብ እንደመሆኑ መጠን ኮሚኒቲው ወይም ደግሞ የቴክኖሎጂ ኮሚኒቲው ማህበረሰቡ የሚገኝበት ቦታ ከመሆኑ አንጻር ላይ ከዛ አንጻር ነው ከኛ ጋር ለመስራት ፍላጎት ያላቸው። ከዚህ ግን በተጨማሪ ልክ እንደ አንድ ኦርጋናይዜሽን ኢትዮጵያ ውስጥ መጥተው ከመንግስት ጋር ይሰሩ ከዛ ደግሞ ያንን ፕሮጀክት ደግሞ ወስደው ዴቨሎፕ ሊያደርጉ የሚችሉ ዴቨሎፐሮች እና ዲዛይነሮች ስለሚያስፈልጉ ከዛ ጋር የተቀናጀ ስራ ያስፈልጋል ማለት ነው። ስለዚህ የቴክኖሎጂ ኢኮሲስተም ውስጥ ልክ እንደ ማይክሮሶፍት ያሉ የኢንተርናሽናል ድርጅቶች ይኖራሉ። ከዛ ደግሞ መንግስት ይኖራል። ሰፖርት የሚያደርግ ደግሞ ልክ እንደ አይሳድ ሲሆን ደግሞ ሀቦች ይኖራሉ። ከዛ በተጨማሪ ግን ሌሎችም ሰፖርት የሚያደርጉ ለምሳሌ ትሬኒንግ የሚሰጡ ድርጅቶች ይኖር ይችላሉ። ፈንድ የሚያገኙ ይኖር ይችላሉ። እነዚህ ነገሮች የኢትዮጵያን የቴክኖሎጂ እድገትን ላይ ከፍተኛ ተጽዕኖ ሊያመጡ ይችላሉ። ሁሉም ኤኮሲስተሙ ላይ መስራት ሲጀምሩ ማለት ነው። በስምምነቱ መሰረት ማይክሮሶፍት ኢትዮጵያ ውስጥ የከፍተኛ ትምህርት ተቋማት የሶፍትዌር አበልጻጊ ተማሪዎች የሚለማመዱባቸውን ምርቶችን ለግሷል። ለአብነት የዓለም ስድስት ሺህ ያህል የሶፍትዌር አበልጻጊዎች የሚለማመዱበት በእንግሊዝኛው ድሪምስፓርክ የተሰኘውን መድረክ በነፃ አበርክቷል። ስለዚህ ማይክሮሶፍቶችን አሁን የተፈራረም ነው ባይዘ ከክፍያ ነጻ የሰጡን ዋናው ነገር እውቀት ማበልጸግ ላይ ነው ዝም ብሎ ገበያ ውስጥ መግባት ብቻ ሳይሆን እውቀት ማበልጸግ አሁን እንዳልኩ ስድስት ሺህ ኮዶቹ ሶፍትዌር ዲቨሎፕ እንዲያደርጉ የሚያስችል አሁን ለምሳሌ እኔ ሞባይል አፕሊኬሽን ዲቨሎፕ ባደርግ በአንድሮይድ በሚባለው ከማይክሮሶፍት ውጭ በሆነው ሲስተም በሰፊው ማዳረስ ብፈልግ የሆነ ሰርቨር ያስፈልገኛል። ቴስት አድርጌ ሶፍትዌሩ ይሰራል ወይ ጥሩ ነው ወይ እንዴት ነው ምን ችግር አለበት የሚለውን እንደዛ ለማድረግ አሁን እኛ ያ ፕላትፎርም ይባላል፣ ያ ነገር የለንም። አሁን ማይክሮሶፍት ያንን ነገር በነጻ ነው የሰጠን። ስለዚህ አሁን የተፈራረምናቸው ነገሮች ሁሉም መቶ ፐርሰንት ማለት ትችላለህ እውቀት ላይ የሚሰሩ ናቸው። ማይክሮሶፍት በነጻ ያቀረባቸው ሌሎቹ ምርቶች በኢንተርኔት የሶፍትዌር መለማመጃ መሳሪያዎች በእንግሊዝኛው ቢዝስ ፓርክ እና ኮዱ ጌም ይሰኛሉ። ቢዝስ ፓርክ ተማሪዎች ከተመረቁ በኋላ ስራ ላይ ሆነው በመገናኘት ተጨማሪ ስራ እንዲፈጥሩ የሚያስችል የኢንተርኔት መድረክ ነው። ከውድጌም ደግሞ የተለያዩ የኢንተርኔት ጨዋታዎችን ለመስራትና ለማበልፀጊያነት ያገለግላል። ለአሰልጣኞች የምስክር ወረቀት፣ የምርት ፈቃድ፣ የማማከርና የድጋፍ አገልግሎቶችንም ማይክሮሶፍት በስምምነቱ መሰረት ይሰጣል። ጥሩ ጅምር ነው ማለት እስካሁን ድረስ ላይክ ማይክሮሶፍት ኢትዮጵያ ውስጥ ብዙም ኢንፍሉዌንስ አላረገም። ካለው ካፓሲቲ አንጻርና ላይክ ዘጠና ሚሊዮን ሕዝብ አለበት እንትን ውስጥ ያን ያህል ማርኬት ባለበት ውስጥ እስካሁን ድረስም አለመስራታቸው እንትን ነው። አሁን እኛ ምን እምለው ላይክ ማርኬቱ አትራክቲቭ ነው፣ ኢትዮጵያ ውስጥ ያለ ማርኬት አትራክቲቭ ነው። ከዛ አብረው በመስራት ከመንግስቱም ከኛ ጋር እንደዛ በመስራት የተሻለ ለውጥ ያመጣል ብለን ነው የምናስበው እና ከጅምር አንጻር ጥሩ ጭምር ነው፣ ግን ገና ብዙ ሊሰራ ይችላል ብዬ አስባለሁ። ከዩኒቨርሲቲ ተመርቀው ለወጡ ተማሪዎች ማይክሮሶፍት ምን አስተዋጽኦ ያደርጋል? እሱ ነገር ምን መሰለህ፣ ባይዞ እሱንም ተነጋግረናል። እኛ አንዳንድ እንደ አገር ስናስበው የመጨረሻ ዓላማው ምንድን ነው? ተመርቀው የሚሄዱ ተማሪዎችም እኮ የስራ እድል ፈጠራ ነው የሚያስፈልጋቸው። የሚቀጠረው ይቀጠራል፣ የማይቀጠረው ደግሞ ወጥቶ ሶፍትዌር ማበልጸግ ላይ ይሰራል፣ በሶፍትዌር ዲቨሎፕመንት የተመረቀው። ስለዚህ ግን በማይክሮሶፍት የፕሮግራሚንግ ላንጉጅ ለሚሰሩት ከስራም በኋላ ሰፖርት ያደርጓቸዋል። ያው የራሳቸውን ፕሮዳክት ማስተዋወቅ ስለሚፈልጉ አልቲሜት ጎሉ ያው የራሳቸውን ፕሮዳክት ማስተዋወቅ ነው እንዳልኩ። ስለዚህ እንደዛም አይነት ፕሮግራም አላቸው። ኢትዮጵያ ውስጥም የጀመሩት ነገር አለ። የእውቀት ሽግግሩ እንዲፋጠን ማይክሮሶፍት የሚያደርገው ትብብር የሚበረታታ ነው። እንዲያም ሆኖ ግን ኢትዮጵያ ውስጥ ሶፍትዌር ማበልጸግ ክህሎቱ ያላቸው በርካታ ወጣቶች አሉ። እነዚህ ወጣቶች ያበለጸጓቸው ሶፍትዌሮች ወደ ገበያ እንዲገቡ ማይክሮሶፍትና መሰል ዓለም አቀፍ ግዙፍ ተቋማት ብዙ መስራት ይጠበቅባቸዋል። አሁን በዚህ ሰዓት ላይ የኛ እድገት ሊያፋጥን የሚችል እገዛ ሊያደርግ የሚችል ነገር ቢኖር ቴክኖሎጂ ነው። ከዚህ አንጻር ላይ እንደ ማይክሮሶፍት ያሉ ትላልቅ ኮርፖሬቶች ወይም ደግሞ መልቲ ቢሊዮን ዶላር የሆኑ ካምፓኒዎች አንደኛ ማርኬቱን ብቻ ከአክሴስ ከማድረግም አንጻር በተጨማሪ ስራ ፈጣሪነትን ለማድረግ የተለያዩ ኢትዮጵያ ውስጥ አሁን ፕሮዳክቶች ፑሽ እየተደረጉ አሉ። አሁን ኬንያ ውስጥ አይተህ ከሆነ ላይክ ሻሂድ ያለ እነዚህ አይነት አፕሊኬሽኖች ወደ ማርኬት ገብተው የዓለም ላይ ተጠቃሚ ሊሆኑ ይችላሉ። እንደዚህ ፖቴንሻል ያላቸው ክህሎት ያላቸው ብዙ ወጣቶች አሉ ኢትዮጵያ ውስጥ። ያንን ነገር ለማድረግ መጀመሪያ የሚያስፈልጉ መሰረታዊ የሆኑ ነገሮች አሉ። ኦፍኮርስ አንደኛው ትልቁ ስኪል ነው፣ ወይም ደግሞ ክህሎት ነው። እሱን ለማድረግ እንደዚህ አይነት ፓርትነርሽፖች ወደፊት ብዙ መስራት ይጠበቅብናል። ስለዚህ ከክህሎትን ከማዳበር አንጻር ብዙ ነገር መስራት ይጠበቅብናል። ፋይናንስን አክሰስ ከማድረግ እና ገበያን ከመፍጠር አንጻር፣ የገበያ ቦታን ከመፍጠር አንጻር ብዙ ነገር መስራት ይጠበቅብን ይችላል። ያ ደግሞ ላይክ ዊንዊን ነው የሚሆነው። እዚህ ሀገር ውስጥ ያለውን ኢኮኖሚካል አክስለሬሽን ወይም ኢኮኖሚካል ኢምፓወርመንት እንፈጥራለን። ማይክሮሶፍት ደግሞ ለራሳቸው ማርኬት ይፈጥራሉ አገር ውስጥ ማለት ነው። ስለዚህ በሁለቱም ሳይድ ጥሩ ይሆናል። አድማጮች፣ ማይክሮሶፍት በኢትዮጵያ በሚል ርዕስ ያቀናበርንላችሁ የሳይንስና ሕብረተሰብ ጥንቅር በዚሁ ይደመድማል። ማንተጋፍቶ ስለሺ ነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።